ጥያቄ 11 ቁረይሾች ካዕባን መልሰው የገነቡት መቼ ነበረ? መልስ፦ ቁረይሾች ካዕባን እንደገና የገነቡት የእሳቸው ዕድሜ 35 ሲሆን ነበረ። ሐጀረል አስወድን ማን እንደሚያስቀምጠው በመካከላቸው የሐሳብ ልዩነት በተነሳ ጊዜ እርሳቸውን ፈራጅ አድርገዋቸው ነበረ። እርሳቸውም ሶላላሁ አለይህ ወሰለም አንዳች ልብስ አምጥተው ከየጎሳው አንዳንድ ሰው ተወክሎ የልብሱን ጠርዝ እንዲይዝ አዘዙ። ጎሳዎቹም አራት ነበሩ። የእያንዳንዱ ነገድ ተወካይ ጠርዝ ጠርዙን ይዞ ከፍ እንዳደረገላቸው፣ እሳቸውም ሶላላሁ አለይህ ወሰለም በእጃቸው ተቀብለው ቦታው ላይ አደረጉት።